I'm በትግራይ ክልል በአሁኑ ወቅት አለ ያለውን የጸጥታ ችግር በአስቸኳይ በመቅረፍ ሁሉም ተጎጂዎች የእለት ደራሽ ምግብ እንዲያገኙ መደረግ አለበት ሲል አረና ትግራይ ለዲሞክራሲያዊ ፓርቲ አሳሰበ። በክልሉ ያለው የሰብአዊ ቀውስ እጅግ አሳሳቢ መሆኑን የገለጸው አረና ግድያ፣ ዘረፋ፣ በሴቶች ላይ የደረሱ ወሲባዊ ጥቃቶች እና መፈናቀል እንዲሁም ሌሎች የሰብአዊ መብት ጥሰቶች የገዝፈታቸውን ያህል አልተነገሩም፣ በአስቸኳይም ችግሮቹ እልባት ሊያገኙ ይገባል ብለዋል። አረና አያይዞም በአማራ ክልል የተያዙ ባላቸው አካባቢዎች ህገ መንግሥቱን ተከትሎ መቋጫ እስኪበጅ ድረስ በትግራይ ክልል መስተዳድር ስር እንዲቆዩ ሲልም ጠይቋል። የአማራ ክልል መንግሥት በበኩሉ ክልሉ የያዘው ምንም አይነት የትግራይ ክልል አካል የሆነ ቦታ እንደሌለ ገልጾ ከዚህ ቀደም በህወሓት በግዳጅ የተያዙና ነፃነታቸውን የተቀሙ ነዋሪዎችን ነው ነፃ ያወጣ ነው ብሏል። ያረናን የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴንና የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ዜን ያነጋገረችው ሲሆን ግርማ ተከታዩን አጠናቅራለች። በትግራይ ክልል የሚንቀሳቀሰው የተቃዋሚ ፓርቲ አረና ትግራይ ህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ፓርቲያቸው በትላንትናው ዕለት ያወጣውን መግለጫ በተመለከተ በሰጡን ማብራሪያ በትግራይ ክልል ውስጥ የተፈጸመው የሰብአዊ መብቶች ጥሰት እስካሁን የወጡት ሪፖርቶች የደረሰውን ጥፋት አያሳዩም ብለዋል። በክልሉ በጦርነት ውስጥ ምንም ተሳትፎ የሌላቸው ሰዎች በሺዎች የሚቆጠሩ ሰዎች መገደላቸውን በግዳጅ ማፈናቀልና የጾታ የጾታ ጥቃቶችን ዘረፋና የበረቱ የሰብአዊ መብቶች ጥሰቶች መፈጸማቸውን ገልጸው የተፈጸሙት ጥቃቶችን ያህል እስካሁን ሪፖርት አልተደረገም ብለዋል። በጦርነት የተሳተፉ አካላት እንዳለ ሆነው ከፍተኛ የመሰረተ ልማት ውድመት አጋጥመዋል። ፋብሪካዎች ወድመዋል። ጤናና እህል ማሳዎችም ግንበሰብ ንብረቶችም ወድመዋል። የሰው ህይወት በተለያዩ ቦታዎችም በጦርነቱ ከፍተኛ ውድመት አጋጥመዋል። በጦርነቱ ከሳተሳት የሌላቸው ሰዎችም ህይወታቸው አጥተዋል። ከላይ የደረሰው ጉዳት ሙሉ በሙሉ ወድመዋል ማለት እንችላለን። አሁን የመሰረተ ልማቱም በፋብሪካዎች የነበሩትን ምክቶች ሁሉም ወደ ባዶ ወደ ዜሮ የተመለሰበት ሁኔታ አጋጥመዋል። እና ማንም ካሰበው በላይ ነው። ይሄ ጉዳት የደረሰው በትግራይ ክልል በአሁኑ ሰዓት ያለውን የጸጥታ ችግር ልዩ ትኩረት ሰጥቶ በመቅረፍ ለሁሉም ተጎጂዎች የእለት ደራሽ ምግብ እንዲያገኙ መደረግ እንዳለበት ፓርቲው አሳስቧል። በፓርቲው መግለጫ የመጀመሪያ ክፍል ላይ ትግራይ ክልል ውስጥ ላለፉት ሶስት አመታት ይጎሸም የነበረውን የጦርነት ነጋሪት ለማስቀረት ብዙ ጥረት ማድረጉን ገልጾ ነገር ግን ሀሳባቸው ተቀባይነት እንዳላገኘ አስታውሷል። አያይዞም ጥቅምት 24 2013 ዓመተ ምህረት ሰሜን እዝ ላይ ጥቃት ከተፈጸመ በኋላ ፓርቲው ቀደም ብሎ የነበረው ፍርሃት በይፋ ጋሃድ መውጣቱን ገልጿል። ከዚህ ጦርነት በኋላ አሁን በትግራይ ያለው የሰብአዊ ቀውስ እጅግ አሳሳቢ መሆኑን ገልጾ በአሁኑ ሰዓት ለተፈጸሙ የመብት ጥሰቶች ተጠያቂ ናቸው ያላቸውን አካላት ዘርዝሯል። አቶ አምዶምም ይህንኑ አስረድተዋል ወታደሮች ከኛ ዘረፋ አካሂደዋል። ፋብሪካዎችን ነቅዶ ወስደዋል። ብዙ ነገር አጥተዋል። የአማራ ክልል ምሻዎችን በተለይ በመራብ ላይ ያለው በክትሞች ውስጥ ደግሞ ከስቤት የተለቀቁም የራሳቸው ድርሻ ወስደዋል ሌላው ግን ዘረፋው እስካሁን ነው ያላቋረጠው፣ እና ወጣቶች እና ሕብረተሰቡ እርፊያው ለማቆም እኛም ለራሳችን እርፊያው ለማቆም ጥረት እያደረግን ነው፣ እስካሁን አላቋረጠም። እና ይህ ጉዳይ የሚያሻማ አይደለም። ሳ በምዕራብ ያለው አማራ መንሻ ነው፣ እስከ ደቡብ ምስራቅ እስከ መቀሌ እዚያ ያለውም የኤርትራ ወታደር ማለት ነው። ስለዚህ ዘረፋው እየቀጠለ ነው ማለት ነው። ችግሩን ለመቅረፍ አማራጮች ናቸው ያለውን ስድስት ነጥቦች አስቀምጧል። አቶ አምዱምም የመፍትሄ ሀሳብ ያሉትን ይናገራሉ መጀመሪያ በአማራ ሚሊሻ ማብይ ሀይል ርስት የሚል ምክንያት ይዘው ያሉ ቦታዎች በደቡብ ትግራይ ያሉ አላማጣ ከተማ ገጠር አላማጣ ና ኦፍላ እንዲሁም ኮረም አካባቢ ያሉ አካባቢዎች እንዲሁም በምዕራባዊ ዞን በሙሉ ያሉ አካባቢዎች ወደ ነበረበት መመለስ አለባቸው። ጥያቄ ካለም ኋላ ማጠየቅ ይቻላል እና በወራ የተያዙ መሬቶች መለቀቅ አለባቸው የሚል ነው። ሁለተኛ፣ ደግሞ የኤርትራ ወታደሮች ከትግራይ መውጣት አለባቸው የሚል ነው። ይሄ በራሱ የኢትዮጵያ ባለምነትን አደጋ ውስጥ የጣለ ስለሆነ ይሄ መውጣት አለባቸው ናቸው። የሚል ነው። የወደሙ ንብረቶች በካሳ መፈጠቅ እንዳለበት፣ የሰው ሕይወት በተመለከተ ደግሞ የሺዎች የሚቆጠር ሰው ሲቪል ሰው የሆኑተዋል፣ የሚሊዮን የሚቆጠር ደግሞ ተፈናቅረዋል። ና ይህ ጉዳይ ደግሞ እንዲጣራ በገለልተኛ አካል በጣቸው ካሳ የሚያስፈልገው ካሳ ንብረቱ ያለን እንዲመለስለት፣ ፋብሪካዎች፣ መኪኖች እና ሌሎችም የተወሰዳሉ። ና በገለልተኛ አካል ተጧቅሞ ይህ ወደ ባለቤቶች እንዲመለስ የሚል ነው። በትግራይ ክልል የደረሰውን ውድመትም ሆነ የሰብአዊ መብት ጥሰት ሁሉንም ኢትዮጵያዊ የሚመለከት በመሆኑ እያ አንዳንዱ ዜጋ በራሱ ወገኖች ላይ እንደተፈጸመ ቆጥሮ ለዘላቂ መፍትሄ እንዲተባበር ጠይቋል። በሌላ በኩል በአማራ ክልል የተያዙ አካባቢዎች ህገ መንግስቱን ተከትሎ መቋጫ እስኪበጅለት ድረስ በትግራይ ክልል መስተዳደር ስር እንዲቀጥል ሲል ፓርቲው የጠየቀ ሲሆን አቶ አምዶምም በቃለ ምልልሳቸው ይህንኑ ጉዳይ አንስተዋል። በዚህ ጉዳይ ላይ ምላሽ እንዲሰጡን የጠየቅናቸው የአማራ ክልል የኮሚኒኬሽን ዳይሬክተር አቶ ግዛቸው ሙሉነህ በመጀመሪያ የፓርቲው መግለጫ ግልጽ አይደለም የለም ሲሉ ሀሳባቸውን ይሰጣሉ። አማራ ከትግራይ ክልል ይውጣ የሚለው መጀመሪያ ደረጃ ጥያቄው ግልጽ አይደለም። የአንቻ ነሳ ሳይሆን ግልጽ ያልሆነው በጽሁፋቸው ያወጡት ትክክል አይደለም። ወደ ትግራይ ክልል የገባ ያስገባ ነውና ያስቀምጥ ነው ኃይል የለም። በህዝቦች የግንኙነት መንገድ ማማሪያ የሆነ ሊኖር ይችላል። ትግራይ ውስጥ ትግሬ የሆነም ደግሞ በብሄሩ አማራ ክልል ውስጥ በስፋት ይኖራል። አሁን እየኖረ ነው ያለው የህዝብ ለህዝብ ግንኙነቱን በተመለከተ ዛሬም፣ ነገም ትናንትም ለሺ አመታት አብረው የኖረ ነው ለወደፊትም የሚቀጥል ነው። እየተባያ ላይ ያለው ነገር ዳርዳሩን ከመዞር በግልጽ ምጣት ያለባቸው የራያና አካባቢው የውልቃይትና አካባቢው ወይም ሁለት ቦታዎች ብዙ ጊዜ የሚጠቀሱት ውልቃይትና ራያ እየተባለ ውልቃይትም ስን ስንወስድ ውልቃይት ጠገዴ ሰፊት ሁመራን ይጨምራል ማለታችን ነው። ራያም ስንል ራያን ላመጣ ኮረምን እና ራያ ዘጎን ጨምሮ ማለታችን ነው። እነዚህ አካባቢዎችን በተመለከተ በታሪክ የትግራይ ብና ያቁም አስራ ዘጠኝ መቶ ሰማንያ አራት የወጣውን አዋጅን ጭምር በተጻረረ መንገድ ህወሀት ስልጣን በነበርበት ጊዜ ምዝርግጥ ነው እነዚህን አካባቢዎች በሀይል ላለፉት ሰላሳ አመታት በላይ ሲያስተዳድራቸው ቆይቷል። በጉልበት ስልጣን ስለነበረው ማስተዳደር ብቻ አይደለም። በአካባቢው የነበሩ አማራ ብሔር ተወላጆችን በመለየት በአምስት መቶ ሺህ በላይ የሚቆጠር ህዝብ አፈናቅሏል፣ ለስቃይ ዳርጓል፣ በብዙ ሺህ የሚቆጠሩ ሰዎችን ገድሏል። ማይክ አድራር ላይ ልንዘነገው አንችልም። ብዙዎቹ ተፈናቅለዋል፣ አቅሱም ተጣጥተዋል፣ ተርበዋል፣ ተጥመዋል፣ ተርዘዋል። ይሄ ስቃይ የወለደው የህብረተሰብሰቡ የተደራጀ ጥያቄ ያለው የማንነትና የውሰን ጥያቄ በጣም ለብዙ ጊዜ ሲጠየቅ የኖረ አዲስ ጥያቄ አይደለም። ለጊዜው አስተዳደሩ የሚመሩት የነበሩ ህዋቶች ስለነበሩ ጆሮ ዳባ ልበስ ብለው ለዚህ ጥያቄ ተገቢውን ምላሽ አልሰጡም። የነበረ እንደ አማራ ክልል ይህን ጥያቄ በተለያዩ መድረኮች ስናካሄድ ነው የነበረው፣ ስንጠይቅ ነው የነበረው። እንግዲህ የተማረረው ህዝብ አጠቃላይ አገዛዙን ጸረ ዲሞክራሲ ስለነበረው ብዙ ገፊ ምክንያት ለውጥ ውስጥ ገብተን ለውጥ ከመጣ አራት አመታትን እያስቆጠረ ነው ያለ ነው። በተለይም ባለፉት ሁለት አመታት ለውጡ መልክ እየያዘ ሲመጣ የለውጡን መምጣት ማይደግፍ የነበረው የህዋት ኃይል ራሱን አግልሎ መቀሌ ላይ መሽጎ በተለይ ስትራቴጂክ ጠላት አድርጎት በማኒፌስቶ ጭምር ፈርጆ አማራን ተፈቅቶን እያበላሸ አማራ ዝቅ እንዲል ሲያደርግ የነበረው ታሪክ ጫፍ ነክቶ ከናካቴውም ደግሞ ጥቅምት ሀያ አራት ቀን የማንነታችን ኩራት ብሔራዊ ኩራታችን የሆነውን መከላከያ ኃይል የሰሜን እዝን ከኋላው በመውጋት ሀገርን ደፍሯል። ይህን መድፈር ብቻ አይደለም፣ መከላከያ የሰሜን እዝን ከውጊያ በኋላ የአማራ ክልል ድንበር የሆኑት አካባቢዎች ኦልሬዲ አማራ ላይ ቀጥተኛ ተኩስ ወይም ውጊያ ነው የከፈተው። ባለፉት ሁለት ዓመታት መቀሌ ላይ መሽጎ ሲያደርግ የነበረውን እንቅስቃሴ የጦርነት ድግስ በቅርበት ስንከታተል ስለነበረ፣ እኛም ህዝባችን ላይ ጉዳት እንዳይደርስ በአካባቢው ሚሊሻ የማሰማራት ማሰማራት የሀይል ማሰማራት ስራ ሰርተናል። ፍላጎቱ የነበረው በዚህ ደረጃ አማራን መውጋት ብቻ ሳይሆን ሀገርን አፍርሶ ከቻለ ቤተ መንግስት መግባት እና ድጋም ይሄን ሀገር ለማስተዳደር ወይም ታክሲ መግባት ነው የነበረው። ካልቻለ ደግሞ ሀገር የማተራረስ አሁን ፎት ያገኘውን ህዝብ ረፍት የመንሳት አላማ የነበረው እንግዲህ ህግ የማስከበር ስራ ውስጥ ስንገባ እኛ ቀድመናል፣ ጀመርነው። በሀይል የጀመረው የህወት ጁንታ ቡድን ነው። በዚህ ደረጃ ባይ ዲፎልት የህወትን ከስልጣን ተወግዶ የትግራይ ህዝብ ነጻ ወጥቷል። የአማራም ሲያደርስ የነበረውን ጥቃት ቀልብ ሰነዋል። በአጋጣሚ ግረ መንገድ ደግሞ እነዚህ ጥያቄ የነበረብን አካባቢዎች የተመለጡበት ሁኔታ ያለው አቶ ግዛቸው አያይዘው፣ ይህ አካባቢ በትግራይ ክልል ስር የነበረው በህግ ሳይሆን በጉልበት ነው ብለዋል። ነዋሪው መብቱንና ነጻነቱን ተገፎ ኢሰብአዊ በሆነ ሁኔታ ሲተዳደር እንደነበረም ጠቅሰው፣ የጣስነው ወሰንና የወሰድነው መሬት የለም ብለዋል። ስለዚህ እነዚህም ሁለቱን አካባቢዎች ወልቃይትና አካባቢ፣ ራያና አካባቢ ከሰማንያ አራት የወጣውን አዋጅን ጭምር በመጻረር በጉልበት ሄደ ባይ ዲፎልት ከአሁን በተደረገው ኦፕሬሽን ተመልሷል። ህዝቡ ነፃ ወጥቷል ማለት ነው። ሲደረጉ ነፃ የወጣ ህዝብ ደግሞ ድጋሜ ወደ ባርነት ሊገባ አይችልም። የህዝብን ነፃነት ማንም ኃይል ሊነካ የሚችልበት እድል አይኖርም። ህዝቡ ይህን እድል አሳልፎ የሚሰጥ አይደለም። ስለሆነም አሁን ላይ የሄን አካባቢ ዲጂታሪነት አማራ ክልል ተረክቦ ያስተዳደዋል። በዚህ ደግሞ እውቅና ለው የኢትዮጵያ ህዝብ መላ የኢትዮጵያ ህዝብ እውቅና ለው መሆንም እንዳለበት ይሰማናል ማለት ነው። ይህምን ያምናሉ ብለን እናስባለን። ይሄኛ ጥብቅነታችን ነው አቋማችን ውጭ ሚሆን ነው የማይዛነት የማይሸራረፍ አቋማችን ነው። ይሄ በዚህ ላይ በህዝብ ነፃነት ላይ ሊቀልድ የሚችል መንግስት አይደለም። አማራ ክልል ያለው የህዝብን አስተሳሰብ ይዞ የሚመራ መንግስት ነው ያለንና ይህን አጠናክረን እናስቀጥላለን። የመጀመሪያ ጉዳያችን ከማህበረሰቡ በስነ ልቦና የተጎዳውን በርካታ ወንድም፣ እህት፣ እናት፣ አባት ልጆቹን የተጨፈጨፉትን እና ለዘመናት የነበረውን ስቆቃ በተለይም ሳይኮሎጂካሊ የማጽናናቱ ስራ፣ እለታዊ ምግብ የማድረስ የማረጋጋት ስራ እየሰራ ነው ያለው። ከዚያ ውጪ የህዝብ አገልግሎት ሰጪ ተቋማት ወደ ስራ እንዲገቡ የመጀመሪያው ህግ ማስከበር ስለሆነ ህግ ሊያስከብሩ የሚችሉ ሚሊሻን የማደራጀት የፖሊስ ተቋሙን ማቋቋም የፍትህ ተቋማትን ማቋቋም መቀጥሎ ማህበራዊ አገልግሎት የሚሰጡ እንደ ትምህርት ቤት፣ ጤና ተቋማትን የማደራጀት ነው፣ ወደ ስራ የማስገባት ስራ እየተሰራ ነው ያለው። ቀጥሎ ሊመጣ የሚችለው ይህም ህጋዊ መልክ የሚያሳያ ስራ ነው። ከዚህ ውጭ እነዚህ አካባቢዎች ላይ የልዩ ኃይል አስተማርተናል አሁን ይቀጥላል። የምናስወጣውን የምናስገባውም አደለም የእኛ ማንዴት ነው። የውጭ አካላት እና ቅድም የጠቀሽው የተቃዋሚ ኃይልም ጭምር በዚህ ጉዳይ ላይ ሀሳብ ማንሳት ክሱ ውሃ የሚቋጠር ክስ አደለም። ትክክለኛው ነው የሚሉ ድምዳሜ የለንም። ይሄኛ ጉዳይ ነው የውስጥ ጉዳያችን። በድምዳሜ ደረጃ ከትግራይ ያስወጣ ሀረግ የገባው የዩኤስ መንግስት የሚገለጸው ማለት ሰክሬተሪ ትክክል አይደለም የሚል በገጾቻችንም በሚዲያን የሰጠንበት ሁኔታ ነው ያለው። አሁንም ከዚህ የተለየ አይደለም። ይሄ መያዝ አለበት የሚል ሀሳብ ነው ያለው። በሌላ በኩል የአማራ ክልል ልዩ ሀይልና የኤርትራ ሰራዊትን በተመለከተ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አንቶኒ ብሊንከንና አምነስቲ ኢንተርናሽናል ያወጡትን መግለጫ ተከትሎ ምላሽ የሰጠው የኢትዮጵያ መንግስት በአንድ ሀገር የውስጥ ጉዳይ ጣልቃይ መግባት ሙከራው ተቀባይነው ነትና አግባብነት የሌለው ነው ብሎታል። የኤርትራ መንግስት በበኩሉ የሚቀርበውን ክስ እስካሁን ከማስተባበል ውጪ ያለው ነገር የለም። አድማጮች፣ በዚህ ጉዳይ ላይ ያደረግናቸውን ሰፋ ያሉ ቃለምልልሶች በቅዳሜና እሁድ ምሽት ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ